የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን በየአመቱ የመንግስታቱ ድርጅት ጉባኤን ለመሳተፍ የሚገኙ በመቶዎች የሚቆጠሩ የአለም መሪዎችን በሚያካትተው አለም አቀፍ ስብሰባ ላይ ንግግር የሚያደርጉት ለመጨረሻ ጊዜ ይሆናል። በመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ግሪንፊልድ አጣብቂኝ ወቅት ነው ይላሉ። ይህንን በየአመቱ ነው የምንናገረው። ይሁን እንጂ ይሄ የመንግስታቱ ድርጅት ጉባኤ እጅግ ወሳኝ በሆነና ተጨማሪ ተግዳሮቶች ባሉበት ሁኔታ ውስጥ ነው የሚካሄደው፣ ያሉት ቀውሶችና ትኩረትና እርምጃ የሚሹ ግጭቶች እየጨመሩና እየተባባሱ ነው። ፕሬዚዳንቱ ንግግር ከሚያደርጉባቸው ተብለው ከሚጠበቁት ጉዳዮች መካከል ከፊት የሚመጣው የጋዛ ጉዳይ ነው። የዩናይትድ ስቴትስ አቋም ከቀሪው የጉባኤው አባላት ጋር አንድነት የለውም። ባለፈው ሳምንት ጉባኤው እስራኤል ከፍልስጤም ግዛቶች በሙሉ በአንድ አመት ጊዜ ለቃ እንድትወጣ ጠይቋል። ዩናይትድ ስቴትስ ይህንን ጥያቄ የሁለት ሀገር አመራር የመፍትሄ እርምጃን የሚያጣጥል ነው በማለት ካልተቀበሉ አስራ አራት ሀገራት መካከል አንዷ መሆኗን ሊንዳ ግሪንፊልድ የዋሽንግተን አቋም ነው ነው ሲሉ አስታውቀዋል። ተንታኞች ባይደን በዚህ ዓመት ከሚያነሷቸው ጉዳዮች መካከል ለዩክሬን እና ለእስራኤል ያላቸውን ድጋፍ ዋነኞቹ እንደሚሆኑ ይጠብቃሉ። የፕሬዝዳንትነት ዘመናቸውን ሲፈጽሙም ሁለቱ ግጭቶች ጉል ሆነው የሚታዩ እንደሆኑ ይናገራሉ። ጂም ኬስለር ሰርድዌይ የተሰኘው ተቋም የፖሊሲ ጉዳዮች ምክትል ፕሬዝዳንት ናቸው። መካከለኛው ምስራቅን በተመለከተ እንዴት ነው የድስቱን ክዳን ሳይከደን ግጭቱ ከቁጥጥር ውጭ ሆኖ ወደ ቀጠናዊ ጦርነት እንዳይቀየር ተስፋ የምታደርገው? እንደሚመስለኝ ይሄ እንደሚከሰት የሁሉም ሰው ግምት ነው። አንደኛ ዓመቱን ሊይዝ እየተቃረበ ባለው የእስራኤልና ሐማስ ግጭት በዚህ ወቅት አንድ መቶ ታጋቾች በሐማስ ይዞታ ስር ይገኛሉ። ዋይት ሀውስ እነዚህን ታጋቾች ወደ ቤታቸው ለመመለስ ቅድሚያ የሚሰጠው ብሎም በሐማስና በእስራኤል መካከል ያለውን ጦርነት ለማስቆም ምሰሶ የሆነ ጉዳይ መሆኑን ታውቋል። የፖለቲካ ተንታኙ ኬስለር አብዛኞቹ የሀገር መሪዎች ባይደን የመጨረሻውን ንግግራቸውን ሲያደርጉ ደማቅ አቀባበል እንደሚያደርግላቸው እንደሚጠብቁ ይናገራሉ። ብዙ ሀገራት ለእሳቸው ፍቅር አላቸው። በእርግጥ ፍቅር የሌላቸው ጥቂት ሀገራትም አሉ። ጆ ባይደን በነገው እለት በሚደረገው የመንግስታቱ ጉባኤ መክፈቻ ላይ ነው ንግግር የሚያደርጉት። በአኒታ ፓውል ለተጠናቀረው ዘገባ ያደነ ገረመው ከዋሽንግተን ዲሲ